SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያ ውስጥ በኮሮና ቫይረስ የ28 ሰዎች ሕይወት አለፈ። በዓለም አቀፍ ደረጃ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከሚሊዮን ዘለለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አንድ የአታንያ ክሩዝ መርከብ የውጭ አገር ዜግነት ያለው ተሳፋሪ በኮሮና ቫይረስ ሳቢያ ሕይወቱ ፐርዝ ውስጥ አልፋለች። ዕድሜው በስልሳዎቹ የሚገኘው ግለሰብ ከዚህ ዓለም በሞት የተለየው ትናንት ማምሻውን ጁንዳለፕ የጤና ካምፓስ ሲሆን የግለሰቡ ሞት አውስትራሊያ ውስጥ ሕይወታቸው በቫይረሱ ያለፉ ሰዎችን ቁጥር 28 አድርሷል። ሟቹ በመርከቢቱ ላይ ተሳፋሪ ከነበሩትና በኮቪድ-19 ከተያዙ ግለሰቦች ውስጥ አንዱ ነበር። አውስትሬሊያ ውስጥ እስካሁን ከ5200 በላይ ሰዎች በቫይረሱ ተይዘዋል። የአውስትሬሊያ ዋና የጤና ኃላፊ ፕሮፌሰር ብሬንደን ማርፊ በመላው ዓለም እየተነገረ ያለው በኮሮና ቫይረስ ተጠቁ ሰዎች ቁጥር ከአምስት እስከ አስር እጅ እጥፍ እንደሚልቅ ገለጡ። በአሁኑ ወቅት በመላው ዓለም በቫይረሱ የተጠቁ ሰዎች ቁጥር ከአንድ ሚሊዮን ማለፉ እየተነገረ ሲሆን በብርቱ የተጠቁትም ጣሊያን፣ ስፔንና ዩናይትድ ስቴትስ ናቸው። አውስትራሊያ ውስጥ ምንም እንኳ በቫይረሱ ተይዘው መያዛቸው ያልታወቁ ሰዎች ቢኖሩም ከተደረገው መጠነ ሰፊ ምርመራ አንጻር መጠኑን በበቂ ለመገመት እንደሚያስችል አቶ መርፊ ገልጧል። ይሁንና በተቀረው ዓለም ይህን ደፍሮ መናገር እንደማይቻል ሲያመለክቱ፣ በዓለም ዙሪያ በአሁኑ ወቅት ከአንድ ሚሊዮን በላይ የኮቪድ-19 ጥቃቶች ሪፖርት ተደርገዋል። እውነተኛው ቁጥር ግና ከዚያ ከአምስት እስከ አስር እጅ ጥፍኖ ብለን እናምናለን። ስለምን ምን የሞቶችንና በቫይረሱ የተያዙ ሰዎችን ቁጥር ስንመዝን በርካታ አገራት ይጠቁ ሰዎችን ቁጥር በውል መርምረው አልያዙም። ይህን የማድረግ አቅሙ የሌላቸው አገራት አሉና ብለዋል። የአውስትሬሊያ ውልወርስ እና ኮልስ ሱፐርማርኬቶች የኮሮና ቫይረስ መስፋፋትን ተከትለው የሸማቾቻቸው ቁጥር ላይ በፋሲካ ዋዜማ ገደብ ሊያበጁ ነው ወደ ፋሲካ የሳምንቱ መጨረሻ መዳረሻ ላይ የኮቪድ-19ን መስፋፋት ለመገደብ በሸማቾች መካከል የሚኖረውን ርቀት ለማስጠበቅ እንደ መገበያያ አዳራሾቻቸው መጠንና ምን ያህል ሸማቾች ለሸመታ እንደመጡ በማየት የሚወስኑ ይሆናል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ውስጥ በኮሮና ቫይረስ የ28 ሰዎች ሕይወት አለፈ። በዓለም አቀፍ ደረጃ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከሚሊዮን ዘለለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።